ዶክተር ኢዮብ ተካልኝ የኢፌዴሪ የገንዘብ ሚኒስቴር ሚኒስትር ዴኤታ 18 ዓመታት ያክል በኢኮኖሚው ዘርፍ ተሰማርተው ብዙ ተሞክሮ ያሎት ኖት። በቀለም ትምህርቱም ዘርፍ እንደዚሁ በፖለቲካል ኢኮኖሚ ነው ምርቁነቱ እና በአሁኑ ወቅት ኢትዮጵያ በርካታ የሆኑ በብድርም ሆነ በድጋፍ መልክ ገንዘብ አግኝታለች። በቅርቡ ጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማ ካገኙ ወዲህ እንኳን እስከ 9 ቢሊዮን ዶላርስ የሚደርስ ገንዘብ ተገኝቷል። በእርግጥ እኒህ ገንዘቦች በቂ ናቸው ወይ? ጠቅላይ ሚኒስትሩ ካላቸው ግዙፍ ራዕይ እና ምኞት አኳያ የኢትዮጵያን ኢኮኖሚ ለመለወጥ። ከዛስ ባሻገር አሁን የተገኙ ገንዘቦች ምን ላይ ሊውሉ ነው የታሰቡት? አመሰግናለሁ። በጣም እንግዲህ እንዳነሳኸው በርካታ የልማት አጋሮቻችን የኢትዮጵያን ልማት ጥሪ ተቀብለው በርካታ ድጋፍ እያደረጉልን ይገነኛሉ። በተለያየ መንገድ ይሄ ከየት መጣ የሚለውን ስናይ ታስታውስ እንደሆነ ከወራት በፊት መንግስት ሀገር በቀል የኢኮኖሚ ማሻሻያ የሚል ፕሮግራም ዘርግተው በዚህ የኢኮኖሚ ማሻሻያው የመደመር እሳቤ ላይ መሰረት ያደረገ ጽንሰ ሀሳብ ሆኖ እስካሁን ያለውን የኢኮኖሚ ስኬት ቆጥረን አይተን የጎደለውን ሞልተን ወደፊት አገሪቷን ወደ ብልጽግና ዳራ ለመውሰድ መስራት አለብን በሚል የተቀረጸ የኢኮኖሚ ማሻሻያ ፕሮግራም ነው። በጣም ዘርፈ ብዙ ነው። ከዚ በፊት ባልሄድንበት መንገድ ኮምፕሬንሲቭ ሆኖ ችግሮቻችንንም እንዲሁም እድሎቻችንንም የፈተሽንበት የማሻሻያ ፕሮግራም ነው። ይህ ፕሮግራም መዋቅራዊ የማክሮ እና የዘርፍ ጉዳዮችን ያየ ነው። ማሻሻያው ለዚህ የማሻሻያ ማስፈጸሚያ ተጨማሪ የፋይናንስ ያስፈልጋል በሚል ከኢትዮጵያ ሕዝብ ጋር ካደረግነው ውይይት በተጨማሪ ከልማት አገሮቻችን ጋር ውይይት አድርገን ነበር። ይህንን ውይይት ባደረግን ማግስት ነው እንግዲህ የልማት አጋሮቻችን የዚህን ማሻሻያ ጥልቀትና እንደተባለውም ኢትዮጵያን ኢኮኖሚ በቀጣይነት ለማሳደግና ወደ ብልጽግና ሊወስደን የሚችል አቅጣጫ መያዛችንን በደንብ ያዩት ስለነበረ ከተለያየ አቅጣጫ ለዚህ ማሻሻያ የሚያስፈልገው የፋይናንስ ድጋፍ እየመጣ ነው ያለው። ከዘጠኝ እስከ አስር ቢሊዮን የሚሆን ነው የተገመተው አጠቃላይ ፋይናንሲንግ ፍላጎቱ እንዳነሳሁ ከበርካታ አጋሮቻችን ዓለም ባንክና አይኤምኤፍንም ጨምሮ ይህንን የልማት ፋይናንስ ያገኘንበት ሁኔታ ነው ያለው። ለምንድን ነው የሚውለው የሚለውን በተመለከተ እንግዲህ ለያኔ ላስቀመጥናቸው ማሻሻያዎች ነው በዋነኝነት። የኢትዮጵያ ችግር የምርትና ምርታማነት ችግር ነው። በርካታ መዋቅራዊ ችግሮች ያሉበት ኢኮኖሚ ነው ነው ስትራክቸራል ኤፊሽንሲስ የምንላቸው በአንድ በኩል ይሄን ያክል ሕዝብና ሀብት ያለው ሀገር ራሱን እንኳን በምግብ ያልቻለበት ሁኔታ አለ። የእኛ ኢኮኖሚ በጎረቤት ሀገሮችም ይሁን በዓለም አቀፍ ደረጃ መወዳደር የሚችል ነው እግዚአብሔር ሁሉን ነገር አድሎን የሰጠን ነገር ግን ይህንን ባገቡ መጠቀም ባለመቻላችን ኢኮኖሚያችን ምንም እንኳን እያደገ የመጣ ቢሆንም የህዝቡን ኑሮ ትርጉም ባለው መንገድ የለወጠ እና ኢትዮጵያንም በዓለም አቀፍ መድረክ ላይ ህዝቦቿ ቀና ብለው እንዲያደርጉ ማድረግ ያልቻልበት የኢኮኖሚ መዘውር ውስጥ ነው ያለ ነው። ስለዚህ ይህንን ለአንደኛ ለመጨረሻ ጊዜ ሀገሪቷን ወደ ቀጣይ የእድገት አቅጣጫ ለማስገባት የሚያስችለን እና ጥልቀት ያለው የኢኮኖሚ ማሻሻያ ፕላን የዘረጋ ነው። እነዚህ ለማስፈጸም ነው የሚውለው፣ መዋቅራዊ ችግሮቹ ለመፍታት እንደገና የገጠመንን የማክሮ ኢኮኖሚ መዛባት። እንግዲህ ጠለቅ ያለ የማክሮ ኢኮኖሚ መዛባት ገጥሞናል። ምንም እንኳን ባለፈው የነበረን የኢኮኖሚ እድገት ተከታታይነት ያለው የኢኮኖሚ እድገት የነበረ ቢሆንም፣ ሌላ ችግር ይዞን የመጣው ጉልህ የማክሮ ኢኮኖሚ መዛባት የሚዛን መዛባት ገጥሞን ነበረ። ያንን ለማስተካከልና እንዲሁም በለየናቸው ዋና ዋና ዘርፎች ላይ ትርጉም ያለው ስራ እንድንሰራ የሚያግዘን ነው የሚሆነው ማለት ነው። አሁን የመዋቅር ማስተካከያን አንስተዋል። የብጣኔ ሀብት የማሻሻያ ለውጥ ጋር ተያይዞ ከሚታዩት ውስጥ አንዱም በዚህ በለውጥ ሂደት ውስጥ ትልቁ ትኩረት የተሰጠው ተቋማትን መገንባት ነው። ያለ ተቋማት ግንባታ ብጣኔ ሀብቱም እንዲያንሰራራ ና ወደፊትም እንዲራመድ አያደርግም እና ከዛ አኳያ በተለይም የፋይናንስ ተቋማትን አስመልክቶ ባንክ፣ ኢንሹራንስ ና የካፒታል ማርኬቶችን አክሎ እነዚህን ሁሉ ሰፋ ባለመልክ ነው። በእርግጥ ዝርዝር ውስጥ ለመግባትና በተለይም የብድር መስመሮችን ዘርግቶ ከውጭ እንደ ልብ ለእርሻም ሆነ ለኢንዱስትሪ፣ እንደዚሁም ለተለያዩ ቴክኖሎጂዎች ወደ ሀገር ውስጥ እንዲገባ ከኢኖቬሽን ጋር አብሮ እንዲሄድ ለማድረግ ምን አይነት የመዋቅር ለውጥ ላይና ያላችሁት በተለይ የፋይናንሱን ዘርፍ አስመልክቶ ያስ በምን ያህል ጊዜ ወደፊት መራመድ ይችላል? እስከዛስ እድገቱን በምን ያህል ወደኋላ ሊጎትተው ይችላል? ጥያቄ ነው። እንግዲህ ከማሻሻያዎቹ አንዱ ኢንፋክት ዋነኛው ያልነው የማክሮ ማሻሻያ ማክሮ ሪፎርምስ ያልነው ነው። ይሄ በአጠቃላይ በኢኮኖሚክስ የማክሮ ፋይናንሻል ስቴቢሊቲ የምንለውን በቀላል ቋንቋ ምንድን ነው የፋይናንስ ስርአታችን የዘመነ እንዲሆን ማድረግ፣ ሁለተኛ ደግሞ አጠቃላይ የፋይናንስ ስርአቱ ጠንካራ ሆኖ ሸማቹም ኢንቨስተሩም ህዝቡም በፋይናንስ ስርዓቱ ሙሉ እምነት እንዲኖረው ማድረግ ነው። ዋና የማሻሻው አላማው ከዛ ጋር ተያይዞ እነዛ የገጠሙን ተግዳሮቶች በተለይ በማክሮ ሚዛን ረገድ ይሄ ማለት ከፍተኛ የሆነ የውጭ ምንዛሬ እጥረት አለ። ተካታይ የሆነ የዋጋ ግሽበት ገጥሞናል። በሌላ በኩል ደግሞ የውጭ ንግዳችን በሚገባው ባለማደጉ የውጭና የገቢ ንግዳችን ሚዛን የተዛባ ነው ገቢያችንንም ነው በአስፈላጊው መንገድ አላሳደግ ነውም፣ የሀገር ውስጥ ገቢውንም ማለት ነው። እና እነዚህ ነገሮች የሚያስተካክል ስለሚሆን የማሻሻው አንዱ ትኩረት እንግዲህ አጠቃላይ የፋይናንስ ስርዓቱ የተረጋጋ እንዲሆን ማድረግ ነው። የኢትዮጵያ ኢኮኖሚ መገለጫ መሆን ያለበት የውጭ ምንዛሬ ጥረት የሚለው አንዱ ዋናው የለውጥ አቅጣጫ ነው። ብዙዎቹ ኢንቨስተሮች፣ እንዲሁም ሸማቹ የባንኪንግ ስርዓቱን ሙሉ መተማመን እንዲችል ማድረግ ትልቁ የለውጡ የትኩረት አካባቢ ነው። ከዚህ አንጻር በዋነኝነት የምናተኩርበት ይህንን ነው የሚሆነው። ተቋማት ስላልከው የለውጡ አንዱ ትኩረትም ተቋማትን መገንባት ነው። የእኛን ተቋማት አፕግሬድ ማድረግ አለብን። አሁን ካሉበት ደረጃ ወደሚቀጥለው ሌቭል ማዘመን አለብን። አሰራችን ማስተካከል አለብን። ኢኮኖሚው የደረሰበትን ኮምፕሌክሲቲ የሚመጥን አይደለም። አሁን ያለን ስርዓት በጣም ወደኋላ የቀረ አርካይክ ነው። የፋይናንስ ስርዓቱንም ባንኮቹንም ኢንሹራንሶቹንም ጨምሮ ማለት ነው። ስለዚህ የሚረዳ ጠለቅ ያለ ማሻሻያ ነው ማድረግ ያሰብነው። እንግዲህ ለዚህ ትልቁ ነገር የብሔራዊ ባንክ ስለሆነ ሬጉሌተሩ፣ የባንኮቹ ፋይናንስ ስርዓቱ፣ በአጠቃላይ ፋይናንስ ተቋማቱ የባንኩን አቅም የመገንባቱ ነገር ትልቅ ትኩረት ሲሰጠው ነው። ሁለተኛ ባንኮቻችንም በዓለም አቀፍ ተወዳዳሪ መሆን በሚችሉበት መንገድ እንዲሰሩ አሰራራቸውን የማስተካከል ነገር ነው። የመንግስት ባንኮች ደግሞ በተለይ ሁለቱ ትልልቅ ባንኮች ኢትዮጵያ ንግድ ባንክና እንዲሁም ልማት ላይ የሚያተኩረው የልማት ባንክ የምንለው የኢትዮጵያ ልማት ባንክ ያለባቸውን ጠለቅ ያለ አሰራር ችግር አስተካክለው ሜዳው እኩል ሆኖ ከሌሎቹ ባንኮች ጋር እኩል መወዳደር እንዲችሉ ማድረግ የለውጡ አቅጣጫ ነው። በአጠቃላይ የፋይናንስ ሥርዓታችን እንዲዘምንና ተአማኝነት ያለው እንዲሆን ማድረግ የትኩረት አካባቢ ነው። አዎ፣ ይሄ በአንድ ምሽት የሚመጣ ነገር አይደለም። ነገር ግን ደጋግመን እንዳነሳ ነው በዚህ የማሻሻያ ወቅት የውጭ ምንዛሬ ያሉ ችግሮች የኢትዮጵያን ኢኮኖሚ የሚገልጹ እንዳይሆኑ ማድረግ የማሻሻያው የትኩረት አቅጣጫ ነው። ይሄም ሙሉ በሙሉ የሚሳካ ነው የሚሆነው አሁን ባለው ሁኔታ በእርግጥ በርካታ የሆኑ ፕሮጀክቶች ተነድፈዋል። ችግሮቹም ታውቀዋል። መፍትሄዎቹም ምን እንደሚሆኑ ግምት ውስጥ ገብተዋል። በኢትዮጵያን የምጣኔ ሀብት ልማት ከፍ ለማድረግ ምን አይነት ተስፋዎች አሉ? ከፊቷስ ተደንቅረው ያሉ የምጣኔ ሀብት ጋሬጣዎች ምንድን ናቸው? በዋነኛነት የሚጠቀሱ እነኛን ስለማለፍ ምን አይነት መፍትሄዎች ናቸው ተዘይደው ያሉት? በጣም ጥሩ ጥያቄ ነው ያነሳው፣ ካሳሁን ይሄ የኢትዮጵያን አጠቃላይ የኢኮኖሚ ማሻሻያ በሚሰራበት ወቅት መንግስት በዝርዝር ካየናቸው ነገሮች ውስጥ አንዱ ቅድም እንዳነሳሁት ተግዳሮቶቹን ነው፣ በሌላ በኩል ደግሞ እድሎቹን ነው በስፋት ያየ ነው። የኢትዮጵያ ኢኮኖሚ የእድገት አቅም ይ ግሮውዝ ፖቴንሻል የምንለው አሁንም ገና ያልተነካ ነው። የቸገረን መስራት ያለብንን ነገር በዲሲፕሊን ለቅመን መስራትና ህዝቡ በአንድ ልብ በአንድ ሀሳብ ተባብሮ መስራት አለመቻሉ ነው እንጂ በምንም መንገድ በምንም መንገድ ይችን ሀገር ወደ ብልጽግና ለመውሰድ ያሰብነው መንገድ ተደናቅፎም ይቆም አይደለም። እድሉ አለ፣ አቅሙ አለ። በቀላል ነገር እናንሳ። የቱሪዝም ፖቴንሻላችንን ብቻ ብታነሳ፣ እኔ ብዙ ጊዜ እንደማነሳው የትኛውም ሀገር እንደ ኢትዮጵያ ያለ የቱሪዝም እድሉን ያባከነ ሀገር ፈልጎ ማግኘት ይከብዳል። ተመሳሳይ እድል ያላቸው ሀገሮች አሉ ፖቴንሻል ቱሪዝም ፖቴንሻል ግን በአግባቡ አልምተን ባለማስተዋወቃችን ምክንያት ከዚህ ዘርፍ ያጣነው እድል የሚገርም ነው። ግብርናውን የው ግብርናችን አሁንም አልዘመነም። አሁን እናንተ ሀገር ስለ ግብርና መካናይዜሽን የተለያየ ነገር እያየን ያለ ነው። ስድስት ፐርሰንት አለበላ እንደያዘች ሀገር ኮስታል ራላ ብቻ ሻ እያረሱ አለምን እንዴት እየመገቡ እንዳለ ከኔ በላይ አንተ የምታቁ ነገር ነው። ግብርናችንን ማዘመን ዋናው የትኩረት አቅጣጫ ነው የሚሆነው አሁን እንደሰማኸው አዲስ የኤክሳይዝ ታክስ ፖሊሲ አለን። ማንኛውም የግብርና መሳሪያ ያለ ቀረጥ እንዲገባ ማድረግ በኢትዮጵያ የግብርና ማሳዎች ውስጥ ትራክተሮች እንዲጮሁ፣ ኮምባይነሮች እንዲገቡ ማድረግ ዋናው ስራችን ነው። የመሬት ስሌቱ ደግሞ የመሬት ስርዓቱ በተቻለ መጠን ተቆራርጦ ያለውን መሬት ገበሬው ኩታ ገጠም አድርጎ አብሮ መስራት እንዲችል ያንን የሚያሳልጥ የአጠቃቀም ደንቡን ማፍታታት የማሻሻያው የትኩረት አካባቢ ነው። እንዲሁም ግብርና ላይ ያተኮሩ የፋይናንስ አቅርቦቶች እንደ ማይክሮ ኢንሹራንስ፣ ማይክሮ ፋይናንስ አይነት የፋይናንስ ፋሲሊቲዎች ማቅረብ እንዲሁም ያልነካነውን የማዕድን ዘርፍ በጣም ትልቅ የማዕድን እድል አለን። ይሄም የአርቲዣን ማይኒንጉን የምትለው ባለመዘመኑ ምክንያት አሁንም ጋምቤላ፣ ትግራይ ብትሄድ ሰዎች በጣታቸው ነው ወርቅ መሰብሰብ የሚሞክሩት። ይህንን ግን ማዘመን ብንችል ትልቅ አቅም ነው የማይመጣው። እንዲሁም ትልቅ የማይኒንግ ኩባንያዎች የአውስትራሊያዎቹንም ጨምረው ፍላጎት ኖሯቸው የእኛ የአሰራር ስርዓት የተቋማት የአቅም እጥረት ያንን እድል እንዳናወጡ አድርጎን ነው የቆየው። ሌላው ትልቁ የለውጥ ትኩረታችን አይሲቲ ነው። ይሄ አራት መቶ ሺ መቶ ሺ የሚሆን ወጣት ስቴም ግራጁዌትስ አሉን፣ ሳይንስ ማስ የተማሩ እነዚህ ልጆች ከቡና ወይም ከሌሎች ቁሶች የበለጠ እውቀታቸውን ኤክስፖርት ማድረግ የሚችሉበት ኢትዮጵያን የአውትሶርሲንግ ሀብ ማድረግ የምንችልበት ሁኔታ ላይ ነው ያለ ነው። የቴሌኮም ሴክተሩ ሪፎርም እያደረግነው ነው ያለ ነው። ወጣቶቹ ተምረዋል። ትንሽ ለመነሻ የሚሆን የፋይናንስ ስርዓት እንዲኖራቸው ማድረግ ነው ዋናው ነገር። እነዚህን ነገሮች ሁሉ አያይዘን እንግዲህ ያ ማሻሻያው ዘርፈ ብዙ ነው፣ ኮምፕሬንሲቭ ነው ያልኩ ስለ ማክሮ ማሻሻያ ወይም ስለ መዋቅራዊ ችግር አውርቶ አይደለም የተወው። የእድገት ምንጩ አዳዲስ የእድገት ምንጮች ከየት እንደሚመጡ ብዙ ዙር ያየነው ነው። ይህንን እድል ተጠቅመን እቺን ሀገር ለአንዴና ለመጨረሻ ጊዜ ዘላቂነት ያለው መሰረት ላይ መጣል እንችላለን። ብልጽግና ብለን የምናነሳው ነገር ጠቅላይ ሚኒስትር ደግሞ የሚያነሱት የብልጽግና ሀሳብ በሩቅ ያለ ህልም እንዳይመስልህ ካሳሁን፣ በእጃችን ያለው ያጣነው ነገር ምንድን ነው? እንደ ኢትዮጵያውያን ጨክነን በጋራ ልዩነቶቻችንን ወደ ጎን አድርገን በአንድ ላይ በመስራት ይህችን ሀገር መገንባት ነው የከበደን። ሶ ተግዳሮቱ ምንድን ነው ካልከኝ፣ እኔ በኢኮኖሚ በኩል ትልቅ እድል ነው የሚታየኝ። ተግዳሮቱ የእኛ አተያይ ነው፣ እኛ አስተሳሰብ ነው። እዚህ ሀገር እንዴት እንደሆነ አላውቅም። ዲያስፖራው፣ አንተ ትነግረኛለህ። ግን በአጠቃላይ በየትኛውም ዓለም የማየው አብሮ መስራት ላይ በጣም በጣም ትልቅ ችግር አለ እንደ በምኖርበት ሀገር የምናየውን ብልጽግና ስናይ የምናየውን የኢኮኖሚ እንቅስቃሴ ስናይ፣ እልህ ይዞን ለየብቻችን ስንሆን እናወራለን። እቺ ሀገር ማደግ አለባት እንላለን። ግን ሁለት ሶስት ሆነን በጋራ ሀሳብ አቅርበን ወደ መሬት አውርዶ መስራት ላይ ግን ትልቅ ትልቅ ችግር አለበት። ትልቁ ጋሬጣ፣ ትልቁ ማነቆ ይመስለኝ አስተሳሰባችን ነው። ከዚህ የድህነት አስተሳሰብ ወጥተን ብልጽግና ይቻላል፣ የሕዝቤን ኑሮ መቀየር ይችላለሁ፣ ለአንድ ለመጨረሻ ጊዜ ይህችን ሀገር እና ሕዝቦቿን አንገታቸውን ቀና አድርገው እንዲሄዱ ማድረግ ይቻላል ብሎ ማሰብ ነው የቀረን ይመስለኝ፣ እንጂ ከፊታችን ያለው የኢኮኖሚ እድል በጣም በጣም በጣም ትልቅ ነው። የሕዝባችንን ኑሮ ለመቀየር የሚያስችለን በቂ ነገር አለን። እንግዲህ እግዚአብሔር ተጨምሮበት በሚቀጥሉት አመታት ይህችን ሀገር ከአፍሪካ አምስተኛዋ ትልቁ ኢኮኖሚ ማድረግ ሕልማችን እንዲሁም ኢትዮጵያን ወደ ብልጽግና ከድህነት ቅነሳ ሁሉ ወጥተን ስለ ብልጽግና የምናስብበት ጊዜ ላይ እየደረስን ይመስለኛል። የሚታየኝ ይሄ ትልቅ እድል ነው ከፊት ያቶቃሰ አሁን እንዳነሱት እርሶም የፖለቲካል ኢኮኖሚ ተማሪ ኖትና በአንድ ሀገር ውስጥ በእድገት በምጣኔ ሀብት በልጽጎ ለማደግ በዛች ሀገር ውስጥ ዜጎች በነጻነት የትኛውን ቦታ ተንቀሳቅሰው በገዛ ሀገራቸው ላይ ማዋለ ነዋያቻቸውን የማፍሰስና አብሮ በልጽጎ ህዝብንም የማበልጸግና ሀገርንም የማሳደግ አንዱ የምጣኔ ሀብት ሀሁ ነው ከዛ አኳያ ያ አሁን ያለው ፖለቲካዊ ሁኔታ በተለይም ሄ ቀደም ሲል ጎሳን መሰረት አድርጎ የተዋቀረው ክልሎች መስተዳድር ያ እስካልተከላ ድረስ የኢኮኖሚ እድገቱ ማነቆ ሆኖ አይቆይም ወይ? ምናልባት አሁን የተቋቋመው የብልጽግና ፓርቲ የዚህን አይነቱን አስተዳደር ሊቀይረው ይችላል። ወደፊትም የፌዴራል ስርዓቱ ልክ አውስትራሊያ ወይም አሜሪካ እንዳለው አይነት ማንኛውም ሰው በዜግነቱ አውስትራሊያዊ አሜሪካዊ እንደሚለው ሁሉ ኢትዮጵያዊነትን መሰረት ወዳደረገ ሁኔታዎች ሊሸጋገር የተሻለ ሁኔታ ሊፈጠር ይችላል። ግን እስከዛ ድረስ በምን መልክ ነው ከዚህ መነቆ ወጥቶ የተፈለገው ደረጃ ላይ በዛ ፍጥነት ሄድ የሚቻለው ብዙዎች እርግጠኞች አይደሉም። ከአንድ ክልል ሄደው ወደ ሌላ ክልል መዋለ ንዋያቸውን ለማፍሰስ በአሁኑ ወቅት ው እንግዲህ፣ አሁን አንተ እያነሳ ያለው ጥያቄ አጠቃላይ ኢትዮጵያ ውስጥ ያለውን የስቴት ፎርሜሽን ጥያቄ ነው እያነሳ ያለው። ኢትዮጵያ ውስጥ ወይ እንዳልከው እንደ አውስትራሊያ ወይ እንደ አሜሪካ ሜልቲንግ ፖት ነው ሆኖ በአንድ አህዳዊ አሰራር ሀገር ሳይፈጠር ነው የቆየው። በሌላ በኩል ደግሞ ከፍተኛ የሆነ የመብት ጥያቄ የሚያነሱ የተለያዩ ብሔር ብሔረሰቦች አሉ። የብልጽግና ፓርቲ አስተሳሰብ እነዚህን ብሔር ብሔረሰቦች መብት ወደ ኋላ የመመለስ አይደለም እያልን ያለነው። ያ ልዩነታችን አንድ ሆነ እንድንሰራ ሊያግደን አይገባም። ማተኮር ያለብን አንድነታችን ላይ ነው። ልዩነታችን፣ መብታችን የጠበቀ ሆኖ ማለት ነው። የኢትዮጵያን የፖለቲካ ጥያቄ የመመለሳ መልሱ የፌዴራል አደረጃጀቱን መከለስ አይደለም። በራሱ ጊዜ ሕዝቡ ከፈለገ የፌዴራል አደረጃጀቱን መከለስ ይችላል። ዋናው ጥያቄ ግን ኢትዮጵያውያን ባሉበት ቦታ ሁሉ በአንድ ላይ መስራት እንዲችሉ፣ ለዛ አንድነታችን የሚያስፍለው ነገር ላይ ማተኮር ነው። ቁጭ ብለህ ብታየው እኮ ከሚለያየን ነገር ይልቅ አንድ የሚያደርገን ነገር ነው የሚበዛው። ነገር ግን ያተኮር ነው የሚያለያየን ነገር ላይ ነው። ይሄ ማለት ግን ሰዎች በራሳቸው ባህል በራሳቸው ቋንቋ እንዲናገሩ የሚያደርገው የፌዴራል ስርዓት ችግር አለበት ማለት አለ። የፌዴራል ስርዓቱ ትልቁ ወጥረቱ ሰዎቻችን በጋራ ለአንድ ሀገር መስራት እንዳይችሉ ልዩነት ላይ ብቻ እንዲያተኩሩ ያደረገው ፖለቲካችን ነው እንጂ አጠቃላይ ፌዴራል አተሳሰቡ አይደለም። ፌዴራሊዝም በተለያየ መንገድ ይሰራል። ላን ነገሮች እንዳነሳው ቅድም በቦታ በጂኦግራፊክ ኤሪያ ይዋቀራሉ። አንዳንዶቹ ደግሞ በቋንቋ የሚዋቀሩ አሉ። መሰረታዊ ችግር ውስጥ አለም። ይሄ ነው አንዱም ችግራችን። አየህ፣ የኢትዮጵያን ኮምፕሌክስ ችግር ለመፍታት ስናስብ ቁንጽል ነገር ከወሰድን አይሆንም። አሁን ባለው ነባራዊ ሁኔታ በርካታ የተለያየ አስተሳሰብ ያላቸው ህዝቦችና ብሔር ብሔረሰቦች አሉ። እነዛን ሀሳቦች በሙሉ አንድ ላይ ወስደን ወደፊት መራመድ ነው ያለ ነው እንጂ እንደ አብዮት አንዴ የተሰራውን እያፈረስን ወደኋላ ኋላ እየሄድን ወደፊት እየተመለስን አይደለም። ይሄ ወደ የትም አያስኬደንም። ትኩረታችን መሆን ያለበት አንድ የጋራ ሀገር አለን እንዳልከው በጣም ትክክለኛ ነጥብ ያነሳኸው በየትኛውም የኢኮኖሚ ማህበረሰብ ውስጥ አንድ የኢኮኖሚና ፖለቲካ ማህበረሰብ ባለበት ቦታ ላይ ከአንድ ቦታ ወደ አንድ ቦታ መዘዋወር እሺ ሊሆን አይችልም። ከአንድ ቦታ ሌላ ቦታ ሄዶ መስራት እሺ ሊሆን አይችልም። እዛ ላይ ያሉትን እጥረቶች በደንብ ማስተካከል ያስፈልጋል። ዋይል የብሔር ብሔረሰቦችን መብት ደግሞ በጠበቀ መልኩ ማለት ነው። ሰው ወደዚህ ነው ይሄድን ያለ ነው። ዋናው ነገር የሀሳብ ልዩነቶቻችንን ወደ ጎን አድርገን ጥቃቅን የሚያለያዩ ነገሮችን ሳይሆን ሰፊ የሚያገናኙ ነገሮች ላይ አተኩረን ወደ ሰፊ የሆነን ብንሰራ በልባችን የምናስባትም ኢትዮጵያ ከሌላ ወገናችን ጋር በጋራ እንደምንገነባው ከሌላ እህታችን ጋር በጋራ እንደምንገነባ ካሰብን ለዚህ ደግሞ እያንዳንዱ ሰው የራሱን ሚና ከተጫወተ የመደመር እሳቤ ላይ ክቡር ጠቅላይ ሚኒስትሩ የጻፉት መጽሐፍ ላይ አንድ በጣም ሁሌ የማነሳውና ልቤ ውስጥ የቀረ ሀሳብ አለ ተነሳሽነት የሚል ተነሳሽነት ማለት ምንድን ነው የእኔን ችግር ሌላ ሰው እንዲፈታ ሊመጠበቅ ያለብኝም በሀገሬ ጉዳይ ግድ የሚለኝ ከሆነ እኔ በአካባቢ ምን ማድረግ እችላለሁ? እዚህ ያለው አውስትራሊያ ያለው ዳያስፖራ እዚህ ምን ብናደረግ ነው ለዚች ሀገር ትራንስፎርሜሽን እኛን አስተዋጽኦ መጨመር የምንችለው የሚለውን ጥያቄ እየጠየቁ መመለስ መቻል ይጠይቃል። እንግዲህ በዚህ ሀሳብ ከሆነን እና ሰከን ብለን ለመሻገር ካሰብን እንሻገራለን የሚል ሙሉ እምነት አለኝ። ቀደም ሲል ስለ አስተሳሰብ ድህነት አንስተዋል። ኢትዮጵያ በእርግጥ በድህነት ገጽታዋ የምታወቅ ነች። አንዱም ጥረቱ አሁን ከዛ ከድህነት አውጥቶ ቅድም እንዳነሱት የከበረች ሀገር ሆና ግን ድህነት ወለል በታች የሚኖሩ ዜጎች ያሉባት ሀገር ነች። ቀደም ሲል በአንድ ወቅት በኢትዮጵያ ከፍተኛ ድርቅ በነበረበት ወቅት በዛ ወቅት የነበሩ ጠቅላይ ሚኒስትር በወርቅ ላይ ተቀምጠን ተርበናል የሚል ተናግረው ነበር እና አሁንም ያለው ሁኔታዎች ከዛ ለመውጣት አንዱ የአሳሰብ ድህነት ነው። ቅድም ያነሱት ትልቅ ነጥብና የአሳሰብ ድህነትን ወደ ብልጽግና ለማሸጋገር እና አገርም አብሮ እንዲያድግ ለማድረግ ቅድም እንዳሉት ከልዩነት ይልቅ አንድ ላይ የሚያመጣን ነገር ላይ እንዲያተኩሩ ለማድረግ ይህ ራሱ እንደ አንድ የምጣኔ ሀብት ሪፎርም ወይም ማሻሻያ ውስጥ የህብረተ አስተሳሰብ ከድህነት ለማውጣት በአንድ መልኩ እንዳንድ ፕሮጀክት ቢያዝ መልካም ነው ይላሉ? ወይስ አሁንም ተይዞ እየተሰራበት ነው ያለው? በጣም ጥሩ ነጥብ ነው ያነሳው። ምን አስታወስ ከመሰለ ይህን የአገር በቀል ኢኮኖሚ ሪፎርሙን ለህዝብ ስናስተዋውቅ አንደኛው መድረክ ላይ ይህንን እያቀረብኩኝ አንድ ከሶማሊያ የመጣ ባለሙያ መሰለኝ ምን ጥያቄ ጠየቀኝ፣ ምን ነጥብ አነሳ፣ በጣም ጥሩ ሆኖ ማሻሻያ አራተኛ ፒላር መሆን የነበረበት እንዳልኩ ማክሮ ስትራክቸራል እና ሴክተር አላለሁ ማይንድሴት የምትል አራተኛ ፒላር ያስፈልጋታል የሚል ነገር አንስተው ነበር እና አሁን ስትናገር ነው ያስታወስከኝ። በጣም በጣም አስፈላጊ ነገር ነው። አጠቃላይ እይታችንን መቀየር ያስፈልጋል። ይሄ እንግዲህ ጠቅላይ ሚኒስትሩ የጀመሩት ትልቁ ፕሮጀክት ይሄ ነው። እንደ ሀገር ብታይ እያደረጉ ያሉትን ነገር ሰው ምን ያክል ለሚያስተውለው አላውቅም። በየቦታው እየሄዱ በአካባቢ ያለውን መልካም ነገር የማውጣት ስለ አንድነታችን የማውራት ስለሚያስተሳስሩን ነገሮች የማንሳት የኢትዮጵያን የወደፊት ህዝቡ እንዲያየው ማድረግ እንግዲህ ልታምነው ይገባል አይደለም። ሀሳብ ይሄ ነገር ከሠራው ዛ ደርሳ ለብሎ ማሰብ አለብኝ እና ያንን የብልጽግና አስተሳሰብ፣ ያንን የማደግ አስተሳሰብ፣ ያንን የፍቅር አስተሳሰብ፣ ያንን ያንን አስተሳሰብ በሰዎች ውስጥ ለማስረጽ ትልቅ ስራ ተጀምሯል። እንግዲህ በዚህ በምርጫ ወቅትም አንዱ ትልቁ የብልጽግና ፓርቲ አጀንዳ የሚሆነው ይሄ ነው። ስለ ፍቅር፣ ስለ አንድነታችን ስለዚህ ትልቅ ሀሳቦች ማንሳት እና ህዝቡ ይሄንን እንዳየው ማድረግ ነው። ይሄ ግን ለመንግስት ብቻ ወይም ለመንግስት ባለስልጣን ወይም ለአንድ ፓርቲ የሚተው መሆን የለበትም። ልዩነቶቻችን እንዳሉ ሆነው ሁላችንም በየፊናችን ባለንበት ቦታ የዚህችን ሀገር ትልቅነት እና ደግሞ ልደርስበት ያለውን ሩቅ መንገድ እያሳየን ሰው ያንን እንዲያይ ማድረግ እና ለዛ እንዲተጋ ማድረግ ከቻለን፣ ትልቁ ሀብታችን፣ ትልቁ ጉልበት የሚሆነን ህዝቡ ስለሆነ እነሱ ቦታ እንደርሳለን ብዬ አስባለሁ። በጣም ትክክለኛ ጥያቄ ነው ግን ሰው ከዚህም በላይ መስራት አለብን። ለመንግስት ብቻ ግን የምትሆን ነገር አለም። አንተም በፊና ሁሉም በየፊናው ይህን እንደ አንድ ፕሮጀክት ወስዶ ሊሰራበት ይገባል እላለሁ። አንዱ ሌላው በምጣኔ ሀብት ጠበብት በተለይም በውጭ ሀገር የሚኖረው ኢትዮጵያውያን የሰሞኑን የመወያያ ርዕሳቸው አድርገው ያሉት ጉዳይ ቢኖር በተለይም አሁን የተገኘው 10 ቢሊዮን ወይም 9 ቢሊዮን ያክል ገንዘብ ልድ ባንክና አይኤምኤፍን ጨምሮ ከዛ ባሻገር ኢትዮጵያ አንደኛ በጣም በጂኦፖለቲክ ስትራቴጂክ የሆነችና የኢትዮጵያ ህልውና ከርጁንም ህልውና ጋር የተያያዘ ነው። የኢትዮጵያ እድገትም እንዲሁና ብልጽግናም እንደዚሁ ከርጁንም ጋር አብሮ የሚያያዝ ነውና ከብልጽግና ሲመጣ ሰላምም ሴኩሪቲም አብሮ እንደዚሁ ይሰክናል። ስለዚህ ያንን አድቫንቴጅ ተጠቅማ ኢትዮጵያ ያለችበትን ስትራቴጂክ ቦታ ተጠቅማ በአይኤምኤፍም ሆነ በወልድ ባንክ ወይም በሌሎች ላይ ሪጅኑ ብሔራዊ ጥቅም ባላቸው አገሮች ላይ ተጽዕኖ በማሳደር አሁን ካለው ይልቅ ከመቶ ቢሊዮን ዶላር ድረስ መጠየቅ፣ በርግጥ በድርድር ያው እንደሚያውቁት ሁልጊዜ ምናልባት እስከ ሃምሳ ቢሊዮን ድረስ ልታገኝ ትችላለች። ያ ምናልባት ወደፊት ሊያራምዳት ይችላል። አስር ቢሊዮን በቂ አይደለም፣ ከፍ መደረግ አለበት። ጠቅላይ ሚኒስትሩን ህልም ያክል መግዘፍ አለበት። ያለው የሚያበረታቱ ወገኖች አሉ። የምጣኔ ሀብት ጠበብት ኢትዮጵያውያን ይህንን እሳቤ ይጋራሉ። ሰሞኑም ሆነ ሚኒስቴር መስሪያ ቤቶ ወይም መንግስቶ በሀሳብ ደረጃ እንዳነሳኸው ሀገራችን በጣም ትልቅ ከመሆኑ አንጻር ሀገራችን የሚደረገው ድጋፍ ከዚህም በላይ መሆን አለበት የሚለው ሀሳብ እስማማለሁ። ኢንፋክት በፐርካፒታ ቤዝስ በነፍስ ወከፍ ገቢ ደረጃ ብታየው ኢትዮጵያ ብዙ የልማት ድጋፍ ያገኘች ይመስላል እንጂ ሆን ፐርካፒታ ቤዝስ ከሌሎቹ አንጻርም አነስተኛ ነው። ነገር ግን ትንሽ የምለየው ይሄኛውን የማሻሻያ ሀሳብ ቅድም እንዳነሳውልህ የቀረጽነው እኛ ነን የኢትዮጵያ መንግስት ነው ይህንን የማሻሻያ ፕሮግራም የቀረጸው በዛ መሰረት ለዚህ የሚያስፈልጉኝ እንግዲህ ፕሮግራም ድነው ይሄ እነዚህን መዋቅራዊ የማክሮ እና የዘርፍ ችግሮች ለመፍታት ይህን ያክል ፋይናንሲንግ ኒድ ያስፈልገኛል ብሎ የጠየቀው መንግስት ነው የጠየቅነውን በሙሉ ነው የሰጡን ሀንድረድ ፐርሰንት ስለዚህ ይሄ በጣም በጣም ትልቅ ትልቅ እድል ነው ኢንፋክት ስንጀምር አካባቢ እኮ የነበረው ነገር አስታውሳለሁ። ኢሴ የነበረው ስብሰባ ላይ ይሄ መጀመሪያ ሲቀርብ ለልማት አጋሮች ኢስቱ አምቢሽየስ ሀሳቡ ጥሩ ሆኖ ግን አሁን አስር ቢሊየን ከየት ይመጣል የሚል ጥያቄ ያነሱ ነበሩ። እንዳነሳሁ ግን የኢትዮጵያ ኢምፖርተንስም ደግሞ ፓርቲኩላሪ ደግሞ የጠቅላይ ሚኒስትሩ ትልቅ ሚና እሳቸው ለሀገራቸውና ለህዝባቸው የሰሩት ስራ እንዲሁም ለዓለም ሰላም ያደረጉት ስራ ትልቅ ዋጋ ስለተሰጠው በጣም በሚደንቅ ሁኔታ ከፍተኛ የሆነ አስደናቂ ምላሽ አይምኤፍን ለምሳሌ ብታነሳ ከዚህ በፊት ባለን ኮታ ሊሰጡን የሚችሉት ድጋፍ መጠን ጥቂት መቶ ሚሊዮኖች የሚበልጥ አልነበረም። አሁን ሰቨን ሀንድርድ ፐርሰንት ኦፍ አወር ኮታ ነው የሰጡን። በጣም ኤክስትራኦርዲነሪ ነው። ኢንፋክት፣ ኤክሰፕሽናል አክሰስ ነው የሚባለው ራሱ ስያሜው እና ይሄም ያሳይ የዓለም አቀፍ ማህበረሰቡ ኢትዮጵያ የያዘችው አቅጣጫ ላይ በጣም ትልቅ እምነት እንዳለው እና ትልቅ ድጋፍ እያደረገ እንዳለ ነው። ወደፊት ግን ተጨማሪ የልማት ድጋፍ ቢያስፈልገን ለዚህ የምንፈልገውን የልማት ድጋፍ ማግኘት ከባድ እንደማይሆንም ያሳየ ነው። ይሄኛው ግን በጠየቅነው መጠን የሰጠን ስለሆነ በጣም በቂ ነው ብዬ አስባለሁ። ግን ዋናው ነገር ከውጭ የሚመጣው ልማት ድጋፍ ብቻ አይደለም ማሰብ ያለብህ፣ ሀገር ውስጥ ያለውን ሀብት ማንቀሳቀሱ፣ ሁለተኛ የኢትዮጵያ ስ ኮሚኒቲ ምን እያደረገ ነው። በዚህ የአለም አቀፍ ማህበረሰብ በመለሰው ረገድ የኢትዮጵያ ኮሚኒቲ ዳያስፖራ ምላሽ ሰጥቷል። ይህን ጥያቄ ለአንተ ተወላለሁ። ግን የሚመጣጠን አይመስለኝም አንድ ቡና ቅርብንና አንድ ቀን አንድ ዶላር ለአንድ ወገን ለሚለው ጥያቄ ፍላጎቱ ቢኖረውም ምን ያክል ተነሳስቶ ቶሎ ምላሽ ሰጠ የሚለውን መጠየቅ ያስ አንዳንዱ አንድ ብሬን አልሰጥም ብሎ የሚያነሳም አለ። እኔ ከፈቀድክልኝ ልንገርህ፣ እንዲህ የሚለው ሰው ደስታው እንደቀረበት ማሰብ ነው ያለበት። አንድ ሰው የአንድ ዶላር ሰጠም አልሰጠም የኢትዮጵያ ብልጽግና መረጋገጡ የማይቀር ነው። የኢትዮጵያውያን ሕይወት ትርጉም ባለው ሁኔታ ይቀየራል። የሚቀረው ነገር ምንድን ነው? ይሄ ትራንስፎርሜሽን ሲካሄድ የዛ ለውጥ አካል ነበርኩኝ ወይስ ከዳር ቆሜ ጣስ ነው የጠቆምኩት የሚለውን ነገር ራሱኑ እንዲጠይቅ ማድረግ ነው። ጥያቄው የዛ ደስታ ተካፋይ መሆን ትፈልጋለህ፣ ትፈልጊያለሽ ወይስ አትፈልጊም የሚል ነው የሚሆነው ማለት ነው። ስለዚህ ጥሩ ነገር አስታውስከኝ። እንዲሁም የአለም አቀፍ ማህበረሰቡ በመለሰበት መጠን ኢትዮጵያውያንም በጉልበታችንም በሀብታችንም የዚች ሀገር ብልጽግናን ለማረጋገጥ መረባረብ አለብን እላለሁ። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያ ወይም የዲያስፖራ ማህበረሰብን አስመልክቶ በአንደኛ ወገን በእናንተ በኩል ከውጭ የሚገኙ በእውቀታቸውም ሆነ ወይም በገንዘባቸው ማወለነዋይ በማፍሰስ ቢያንስ ቅድም እንዳነሱ ትልቁ ኢትዮጵያ በሳዛኝ መልኩ እያጣች ያለችው በቱሪዝም ዘርፍ ወደ ሀገራቸው እየመጡ ልጆቻቸውንም ይዘው የማንነታቸውንም የልጆቹን ጥያቄ ምላሽ እንዲያገኙም ለማድረግ ሀገራቸውን ተዘዋውረው እንዲያውቁ፣ ምክንያቱም ሀገራቸውን ሲያውቁ ነው ፍቅርም የሚያድርባቸው እና ከዛ አኳያ ይህን እንዲሰሩ ምን እየተከወነ ነው? በርጋ ግርጥ የኢትዮጵያ ዲያስፖራ ኤጀንሲ ተቋቁሟል። ገና አመት ቢሆነው ነው። ብዙ ህልሞች አሉት። ይህንን ለማድረግ በቂ የሆነ ካምፔይን አድርጓል መንግስት በቂ የሆነ ግንዛቤ አስጨብጠዋል። በተለያዩ ክፍለ ዓለማት አውስትራሊያን ጨምሮ ስምሪቶችን አድርጎ ግንዛቤ አስጨብጦ ሰዎች ወደዛ እንዲመጡ የማድረጉን የቤት ስራውን በውል ተወጥተዋል ማለት ይቻላል። የቤት ስራውን ሙሉ በሙሉ ተወጥተዋል የሚለው ላይ የተለያየ ሀሳብ ሊኖረን ይችላል። ምክንያቱም የቤት ስራው የሚያልቅ አይደለም። በሚገባው መጠን ደርሰናል ወይ የሚለው ላይ እኔም ከንተ ጋር አስማማለሁ። ከዚህ በላይ መስራት ያስፈልግ ይሆናል። ግን በቂ የሆነ ጥሪ አልተደረገም ግን ማለት ይከብደናል። ጠቅላይ ሚኒስትሩ ለእያንዳንዱ ኢትዮጵያዊ በሀገሩ ለውጥ ላይ የራሱን አሻራ እንዲያሳርፍ ጥሪ አቅርበዋል። ይሄ ጥሪ ትልቅ ሀገራዊ ጥሪ ነው። ይህንን ጥሪ ሰምቶ ልቡ የማይሞቅ ለማገዝ የማይነሳሳ እንዳቅሙ ኢትዮጵያዊ ካለ ቅድም እንዳልኩት የከሰረው ራሱ ነው፣ ያጣው ራሱ ነው። ምክንያቱም ደስታውን ነው እያጣ ያለው፣ የዳር ተመልካች እየሆነ ነው ያለው። ግን በተሻለ መጠን መደራጀት፣ ኤምባሲዎቹ የተሻለ አውትሪች ማድረግ ይኖርባቸው ይሆናል። ኦፍኮርስ አሁን የተጀመሩ አንዳንድ የዓለማችን ክፍሎች ላይ ከየክልል የስራ አመራሮችም ቢሆን ወደ ተለያዩ የዓለማችን ከተሞች እየሄዱ ኮሚኒቲ ማግኘት ስራ እየተጀመረ አለ። ይሄ መቀጠል አለበት። ግን ቅድም እንዳልኩ ተነሳሽነት በሚለው እሳቤ ሁሉን ነገር መንግስት ሰርቶ ነው የጨረሰው፣ ግን መጠበቅ ሀሳቡ ከተነሳ በኋላ የትራስ ፈንዱን የሚያስተባብሩት ከሞላ ጎደል ውጭ ያሉ ኢትዮጵያውያን ናቸው። መንግስት ቀጣይ ኢንቮልቭም አያደረግም። ራሱ የዳያስፖራ ኮሚኒቲ ነው እያስተባበረ ያለው። ግን በየቦታው የሚቋቋሙ ቻፕተሮች፣ እንዲሁም በራሳቸው ተነሳሽነት የኮሚኒቲ ኢቨንት እያካሄዱ ሰው ስለ ሀገሩ እንዲያውቅ ማድረግ በጣም በጣም አስፈላጊ ነው። ገንዘቡ ብቻ አይደለም፣ እንዳልኩ ገንዘቡ አስፈላጊ ነው። ከዛ በላይ ግን ይሄን የሀሳብ ልዩነት ትተን ልክ እንደ ጦርነት ላይ እንዳለ ህዝብ አንድ ቤተክርስቲያን እንኳን መሄድ ሲያቅተን ቡናን አብረው ቁጭ ብለው ቡና የተለያየ ሀሳብ ሊኖረን ነው የተለያየ ሀሳብ ሊኖረህ ይችላል፣ ግን ፍቅር ተሻግረን ይቅር ተባብለን ጠቅላይ ሚኒስትሩ ደጋግሞ የሚያነሱት የፍቅር ሀሳብ አለ። ፍቅር ያሸንፋል። እርሳቸው ዛሬ የአለም የኖቤል ተሸላሚ የሆኑት አውሮፕላናቸውን አንስተው ወደ አስመራ በራው ነው። ቀላል ነገር አይደለም። አሁን አሁን ስናስበው ቀላል ይመስላል። እንደዚህ አይነት የደፈረ የፍቅር ጥያቄ የት እንደሚያደርስ እያየነው ነው። ስለዚህ አጥራችንን ሰብረን ነው ኬላችንን ሰባብረን ወደ ሰዎች መድረስ ሰዎችን ማግኘት

ገንዘቡም ሀሳቡም ፍቅሩም ይሄ አንድ ላይ ሲመጣ እዚህ ሀገር የምናየውን ቴክኖሎጂ የምናየውን እውቀት እንዴት ላሸጋግር ብለን መጠየቅ ከጀመርን በዛ ደረጃ መንግስትም በዛ በኩል ማድረግ ያለበትን በማድረግ ራሱን ማደራጀት አለበት። ሀሳብ ትክክል ነው። በጋራ ግን ቴክስቱ ወይ የመንግስት ብቻ ወይም የዳያስፖራ ብቻ የምትል አደለም። ይሄ አብሮ የሚሰራ ስራ ነው። ተቀናይተን የበለጠ መስራት ይጠበቅብናል። ቅድም እንዳነሱት አንዱ ከጠቅላይ ሚኒስትር አብይ የመደመር እሳቤ ልቦ ውስጥ የገባው ተነሳሽነት የሚለው ኢኒሽቲቭ የሚለው ቃል ነው። ከዛ ሰላምና አኳያ በቅርቡ ለምሳሌ በርካታ ምሁራን ወደ አገር ቤት ለመሄድ ወይም ባለ ሀብቶች አገር ቤት ገብተው ገንዘባቸውን ለማፍሰስ እና ለመስራት ጥረት አድርገው በአብዛኞቹ ቅር ተሰኝተው የተመለሱ ወገኖችም አሉ ለምሳሌ በአንድ በኩል ወደ ሀምሳ የሚሆኑ ኢትዮጵያ የምጣኔ ሀብት ጠበብት ተሰባስበው አሜሪካን ሀገር ካሉት ውስጥ ከፍተኛ የላቀ ምጣኔ ሀብት ችሎታ አላቸው የሚባሉ ከፍተኛ በሆኑ በወርልድ ባንክንም አይኤምኤፍንም ሌሎችንም ጨምሮ ውስጥ እዛ የሚሰሩ በከፍተኛ ኃላፊነት ላይ ሃምሳ የሚሆኑ አንድ ላይ ተቋቁመን ሄደን በኢትዮጵያ እስከ 2050 ድረስ የ30 ዓመት ያክል የኢኮኖሚ የማሻሻያ ለውጥ ፕሮጀክቶች ነድፈን ያንን አቅርበን ነበር። በጠቅላይ ሚኒስትሩ ዘንድ ደርሶ እሳቸው ራሳቸው መልካምነቱን ተገንዝበው ጥሩ ሀሳብ ነው ብሎ አበረታታቸው ነበር። ከዛ በኋላ ግን ከዛ በታች ባሉት የቢሮክራቶች ተገፍተናል። ምልጃ ላይ ሁሉ ደርሰናል። በሰው በሰው ሁሉ እየላክን ለሀገር እንስራ ነው ያለው እንጂ ከዛ የምንፈልገው ምንም ነገር የለም። የእነሱን ቦታ ሄደን ሱዳን ውስድም ወይም ደግሞ እዛው ሀገር ላይ ሹመት አልጠየቅንም። ይሄ ሀሳብ ይጠቅማል ሀገር የሚል ነው በሚል እንደውም አሁን የዚህ የኮሚቴው ሰብሳቢ ከዛ ከራሳቸውን ለማግለል እያሰቡ ነው ያሉት። እና እነኚህ ተውጣጡት ከተለያዩ እርሶም በተዋወሩበት ቦታ ያገኟቸው ሊሆኑ ይችላሉ ግማሾቹን የዚህ አይነት ውስ አሰራር ኢትዮጵያውያኖች በተለይ በውጭ ያሉ ወደ ሀገር ውስጥ ሲመለሱ ውጭ ሀገር ያለው ፈጣን እና ቀልጣፋ አሰራር በአንድ ጊዜ የተገነባ አይደለም። ረጅም ጊዜ ወስዶ ነው ያለው። ይህ ቅድም እንዳነሱትም የህብረተሰቡ ያሳሰብ ከድህነትም መውጣት በራሱ አንድ ፋይዳ ያለው አገር ቤት ያለው ሁኔታ ደግሞ ሁሉ ነገር አዝጋሚ ነው። እዛም ላለው እርሶ በሚመሩት ሚኒስቴር መስሪያ ቤት ራሱ አንድ ጉዳይ ለመፈጸም ምን ያህል ጊዜ እርሶ እንኳን ተናግረው ምን ያህል ጊዜ ሊፈጅ እንደሚችል ያውቁታል። ከዚ አኳየ አገር ቤትም ያለውን ሁኔታ አዝጋሚነቱን ተረድተው በውጭም ያሉት ሁለቱ የሚገባቡበትና መሀል ላይ ሆነው አንዳቸው አንዳቸው ጋር ተረዳርተው በጋራ ለሀገር የሚሰራበትን ተነሳሽነት ወስዶ የሚመጡ ሰዎች አኩርፎ እንዳይመለሱ፣ ቅር ተሰኝተው ስሜታቸው ተጎድቶ እንዳይሄድ ለማድረግ ምን መደረግ አለበት ይላሉ። በጣም ጥሩ ጥያቄ ነው ያነሳው። በዚህ ረገድ በጣም ከፍተኛ እጥረት አለበት። እንግዲህ የመንግስት ያለው ተቋማዊ አደረጃጀት በጣም ደካማ ነው። አንተም አንስተዋል። አንዱ በማሻሻያው እንደ አንድ ቁልፍ አጀንዳ እንዳይተቀመጠውም ተቋማትን መገንባት የሚል ያለውም ከዛ አንጻር ነው። ኢንስቲቱሽናል ቢልዲንግ በጣም በጣም ብዙ ክፍተት አለ እንዳነሳው ነው። ጥሩ ሀሳቦች በአንድ ደረጃ ይነሳሉ፣ ግን ታች ሲወርድ አይሳኩም። በአጠቃላይ የቢሮክራቲክ ማይንሴቱ ፋሲሊቴት ከመደገፍ ይልቅ መቆጣጠር ላይ ያተኮረ ነው። ፋክት አንዱ እንግዲህ ትልቁ ማሻሻያ ብለን የጀመርነው የዱይንግ ቢዝነስ አይደለም ኢትዮጵያ ውስጥ ስራ መስራት ቀላል መሆን አለበት። ስራ ሀገር የሚጠቅም የሚሆን በፍላጎት የሚሰራ ቮለንተሪዝም ማለት ነው፣ ወይም ለቢዝነስም የሚሰራ ስራ ቀላል መሆን መቻል አለበት። አንድ ስራ ጀምረ ለመጨረስ ሳንካ ሊበዛብ አይገባም። ያ የቁጥጥር ሜንታሊቲ ወደ ደጋፊነት ወደ ፋሲሊቴሽን መቀየር አለበት የሚለው ነው አንዱ የለውጥ የትኩረት አቅጣጫው። እንግዲህ አሁን ባለበት ሁኔታ እነዚህ ጥረቶች የሉም ብዬ ልነግር አልችልም። አሉ ግን ይህንንም ማያው አብረን ነው ማስተካከል ያለብህ። ምን አንድ ሀገር ነው ያለነ። ኦፍኮርስ ኦቨርናይት ዛሬ አንተ ከአውስትራሊያ ወይም ከአሜሪካ ተነስተህ እዛ ያለው ቢሮክራቲክ ሴታፕ ኦር ኢንስቲቱሽናል ኤፊሽንሲ ኦቨርናይት ይመጣል ብለህ መጠበቅ አትችልም። ሌላ ስርዓት ነው። ሌላ ሲስተም ነው እኮ ሲስተሙ የተለያየ ነው። የሰዎች አቅም ይለያያል። ከፍተኛ የሆነ የአቅም እጥረት አለ በየተቋማቱ። ስለዚህ ያንን እጥረት ማስተካከላችን እንዳለ ሆኖ፣ ግን ይሄኛውን ያነሳውን ፕሮጀክትን ፓርቲኩላር አላቀውም። ምናልባትም በኋላ ኦፍላይን መነጋገር እንችላለን። ይሄ ፕሮጀክት ሀሳብ ያዙ ሰዎች አግኝተን ለማነጋገርና ለሀገር የሚጠቅም ነገር ላይ እንዲሰሩ ለማበረታታት ፍቃደኛ ነን። እንግዲህ ዝርዝሩን ስለማላቀው ምን ሆኖ እንደተሰናከለ አላወቅኩም ግን ደፍነልኝ እኔ በግል ላይ የማድረግ የሚችሉ ለማድረግ ፍላጎት እንዳለኝ ማንሳት ይፈልጋለሁ። በአጠቃላይ ግን አጠቃላይ ተቋማዊ ችግሮቻችንን መፍታት አለብን። ይሄ ነው አንዱም ትልቁ ነገር። የሲቪል ሰርቪሱ ያለበት የአቅ መጥረት ካልተፈታ በስተቀር እነዚህን ለውጦች መሸከም የሚችል አይደለም። እና ይሄም የማሻሻው አካል ስለሆነ ቀስ በቀስ መስመር እየያዘ ይመጣል። አሁን እንዳየኸው በቅርቡ የዓለም ባንክ ሬቲንግ በዚህ ዓመት ያደረግናት እንኳን ማስተካከያ ወደ አንድ ፖዚቲቭ ዴቨሎፕመንት እየሄድ እንደሆነ ማሳያ ነው በቀጣይነት ሲግኒፊካንት የሆነ ለውጥ እንደምናመጣ ተስፋ እናደርጋለን እንደሚያውቁት ኢትዮጵያ ና የአውስትሬሊያ ግንኙነት ከአጼ ምኒሊክ ዘመነ መንግስት ጀምሮ በባህር ዛፍ ዲፕሎማሲ የጠነከረ ነው እስካሁን እዚህ ደርሰዋል በተለይ በእርሶ ባሉበት የፋይናንስ ዘርፍ የአውስትራሊያ ና የኢትዮጵያ ግንኙነት በአሁኑ ወቅት ምን ላይ ይገኛል ከዚህ በኋላስ ግንኙነቱ ተጠናክሮ እድገት እንዲያሳይ ና የበለጠ በሁለቱ ሀገራት ጠንካራ የሆኑ ፋይናንስ ዘርፍ ግንኙነቶች እንዲኖሩ ለማድረግ በምን ሁኔታ ላይ ይገኛል የሁለቱ ሀገራት ግንኙነት? በጣም ጥሩ ጥያቄ ነው። እንዳልከው በጣም የረጅም ጊዜ ነው ግንኙነቱ። ያው አንዳንድ ከተሞች ውስጥ ሳልፍ የማየው የባህር ዛፍ ደን ኢትዮጵያ ያለው እስኪመስለኝ ድረስ ተመሳሳይነቱ የሚደንቅ ነው። ከዛ ይጀምራል ግን በተለይ ከቅርብ ዓመታት ወዲህ አውስትራሊያም እንደ ሀገር በራሷ መጫ የምታተኩርባቸውን ሀገሮች ቀንሳ ከተወሰኑ የኮመንዌልዝ ሀገሮች ጋር ነው በተለይ በልማት ድጋፍ ላይ ስታተኩር የነበረው። አሁን በለውጡ አዜማ ኢቨን ራቅ ብለው ያሉ እንደ አውስትራሊያ ያሉ ሀገሮችም ለኢትዮጵያ ያላቸውን ትኩረት እንዴት እየቀየሩ ያሳየኝ ነበር። የዚህ ጊዜ ቆይታ ዌስትን አውስትራሊያ ፐርዝ ላይ ከአንድ ሚኒስትር ጋር የነበረን ውይይት በጣም ነው የደነቀኝ። እንዴት ዲፕሊ በኢትዮ ኢትዮጵያ ጉዳይ ላይ ኢንቮልቭ እንደሆኑ በቴክኖሎጂ ሽግግር፣ በሪሰርች እና በሌሎች ዘርፎች ላይ በጣም ለመደገፍ ለመርዳት ያላቸውን ተነሳሽነት ሳይ በጣም በጣም ነው ኢምፕሬስድ የሆንኩት። ስለዚህ አሁን በኋላ ነው እዚህ ከለውጡ ማግስት የተሻለ ሊጠናከር የሚችል ተስፋ ሰጪ የሆኑ አበረታች ጅማሮዎች አሉ። እዚህ ላይ አጠንክረን የምንሰራ ይሆናል ማለት ነው። የገንዘብ ሚኒስቴር እንደሚያውቁት በአስራ ዘጠኝ ዜሮ ዜሮ ሲመሰረት የገንዘብና የጓዳ ሚኒስቴር ነበር። አሁን የገንዘብ ሚኒስትር ደርሷል። የወቅቱ ሚኒስትርም አቶ አህመድ ሽዴ ናቸው። እርሶም በሚኒስትር ዴታነት አሉ። የሁለታችሁ ወይም ሌሎችም ሚኒስትር ዴታዎችንም አክለው ኢትዮጵያ የገንዘብ ሚኒስቴር ህልማችሁ ምንድን ነው? በሚቀጥሉት አምስትና አስር ዓመታት ጊዜ ውስጥ የገንዘብ ሚኒስቴር ተቋም የት ደርሶ ማየት የት ለማድረስ ነው ህልም ትልምና ራዕያችሁ? በጣም ጥሩ ጥያቄ ነው። እንግዲህ የገንዘብ ሚኒስቴር ያው ገንዘብ ሚኒስቴርም ይሆን እንጂ በተለይ አሁን ባለው ማሻሻያ የገንዘብና ኢኮኖሚ ሚኒስቴር ነው ብትለው ማጋነን አይሆንም። ምክንያቱም የኢኮኖሚ ማሻሻያውን በዋንነት የሚያስተባብረው ተቋም የገንዘብ ሚኒስቴር ነው። ከዚህ አንጻር ትልቁ ህልማችን ገንዘብ ሚኒስቴር መካከለኛ ገቢ ያላት ኢኮኖሚን ማኔጅ ማድረግ የሚችል የዛን ኮምፕሌክስ ኢኮኖሚ የፋይናንስ የአሰራር ስርዓት የሚዘረጋና ይህንንም በጣም ውጤታማ በሆነ መንገድ የሚመራ ተቋም አድርጎ ማየት ነው። ተቋሙን ትራንስፎርም የሚያደረግ ስራ ሀገሪቷ ውስጥ እንዳለው ማሻሻያ ውስጥም በርካታ የሆነ አቅም መገንባት የተቋሙን አሰራር የመቀየር ስራ እየተሰራ ነው ያለው። ስለዚህ ዘመናዊ ተቋማትን ይጠይቃል። የምናስበው ደረጃ ስንደርስ የተቋሙ አቅም በዛው መጠን ትራንስፎርም መሆን አለበት። ስለዚህ መካከለኛ ገበያ ያላትን ሀገር ማኔጅ ማድረግ፣ ፋይናንስ ማኔጅ ማድረግ የሚችል ሀብት ማኔጅ ማድረግ የሚችል ተቋም መገንባት ነው አልማችን። ለዚህም እየሰራን ነው። በአሁኑ ወቅት የሚገኙት እዚሁ አውስትራሊያ ነው። በእርግጥ በነገ ሁለት ተጓዥ ነት ወደ አገር ኢትዮጵያ። በአውስትራሊያ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን መልእክቶ ምን ይሆናል? ቅድም እንዳነሱት ተነሳሽነት ይኖሯቸው አገራቸው በልጽጋ እንድታድግ የብዙ ሰዎች ምኞት ነው። ከምኞት አልፎ በግብር ላይ እንዲያውሉት መልእክቶ ምን ይሆናል? ትልቁ ዋናው መልእክቴ አንደኛ ኢትዮጵያ፣ የትም ብንሆን ከልባችን በጣም የትም ብንሆኑ ኢትዮጵያውያን ሁላችንም ይህንን አቃለሁ። እያንዳንዱ ሰው በግሉ ይህንን የሚሰማ ኢትዮጵያዊ እና በየጊዜውም ስለ ሀገሩ የሚያስብ ኢትዮጵያዊ እንዴት ጠንካራ የሆነ ቅናኒነት ቅናት እንዳለው ለሀገሩ መለወጥ አቃለሁ። የሚጠይቀው ጥያቄ ግን ይህንን ቅናኝነት ወደ መሬት ማውረድ የሚቻለው ከሌሎች ጋር በጋራ በመስራት ነው። ስለዚህ ህብረታችን ላይ እናተኩር እላለሁ። እዚህ የምናየው መለያየት፣ እዚህ የምናየው መከፋፈል ሀገር ቤትም ኢኳል ይንጸባርቃል። ለዘመናት ችክክ ያለ ነው። አርባ ዓመት የቆየ የህቡ አድራት ያለው ፖለቲካ ውስጥ ሳለፍን ሀሳቢያችን ሁሉ በመከፋፈል በቡድን በጎጠ ማየት ነው። ከዚህ ነገር ሰብረ መውጣት አለብን። ዲያስፖራው የተሻለ እድል አለው ብዬ የማስበው ቢያንስ የሀሳብ ልዩነት ኖሮ ለሀገር መስራት እንዴት እንደሚቻል እና የት እንዳደረሰ እያየ ነው ያለው። ከሚኖርበት ኑሮ ከሚኖርበት አካባቢ የሚያየው ስለሆነ ይህንን እርግምት የምንሰብርበት ጊዜ እንዲሆን ሁሉም በጋራ ለሀገሩ ብልጽግና እንዲሰራ በድጋሚ ጥሪ ማቅረብ ፈልጋለሁ። እንዲሁም ሁላችንም የምናስባትን የበለጸገች ለህዝቦቿ ኩራት የምትሆን ኢትዮጵያ እንድናይ እግዚአብሔር ይርዳን ላለሁ። አመሰግናለሁ። መልካም። ዶክተር ኢዮብ ተካልኝ የኢፌዴሪ ገንዘብ ሚኒስቴር ሚኒስትር ዴታ፣ በድጋሚ እንኳን ወደ አውስትራሊያ መጡ። ወደ ሀገረ ኢትዮጵያ በሰላም እንዲደርሱም መኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። መልካም ክሪስማስ፣ መልካም አዲስ ዓመት። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር።